የአፍሪካ ህብረት የሰላምና የደህንነት ኮሚሽነር በሊቢያ ያለው ሁኔታ በእጅጉ አሳሳቢ መሆኑን አመለከተ። በአገሪቱ የተቋቋመው መንግስትም ለህዝቡ ኑሮ መሰረታዊ የሆኑ አገልግሎቶችን እንኳን መስጠት እንደተሳነው አስታውቀዋል። በሀገሪቱ የተለያዩ አካባቢዎች የሚታዩ የሰላምና የደህንነት ችግሮችን አመላክተው ዓለም አቀፍ ትብብሩ እንዲጠናከር አዲስ አበባ ላይ ባደረጉ ጋዜጣዊ ጉባኤ ጥሪ ያቅርበዋል። ይለናል የአዲስ አበባ ዘጋቢያችን መለስካቸው አመሀ ባጠናቀረው ተከታዩ ዘገባው። አምባሳደር እስማኤል ቼሩጉዊ የአፍሪካ ህብረት የሰላምና ደህንነት ኮሚሽን ኮሚሽነር ዛሬ በህብረቱ ዋና ጽህፈት ቤት ጋዜጠኞች በሰጡት ጋዜጣዊ መግለጫ አሁን ያለው የሊቢያ ሁኔታ ለሁላችንም በእጅጉ አሳሳቢ ነው ሲሉ ነበር በአጽንኦት የተናገሩት። አሳሳቢነቱ ደግሞ የፖለቲካውና የሰላም ማፈላለጉ ሂደት ቀጥ ብሎ በመቆሙ ብቻ አይደለም ይላሉ አምባሳደር ቼሩጉዊ። ከዚህ እንቅስቃሴ አልባ ሁኔታ ጋር ሌላም የሚያባብስ እውነታ ተፈጥሯል። አሁን ያለው የሊቢያ መንግስት ለህዝብ አኗኗር መሠረታዊ ናቸው የተባሉ አገልግሎቶችን ለመስጠት አልቻለም። አሁን እዚህ በምንናገርበት ቅጽበት እንኳን በሊቢያ የኤሌክትሪክ ኃይል ቀውስ አለ፣ የህክምና አገልግሎትና የመሳሰሉት አይገኙም። ይህ እንግዲህ ያለውን ሁኔታ የሚያባብስና የመፍትሄ ሂደቱንም የሚያዳክም ነው። ኮሚሽነሩ እንዳስረዱት የአፍሪካ ህብረት የሊቢያን ችግር ለመፍታት የተለያየ ሥራ እያከናወነ ይገኛል። ርዕሳነ መንግሥትና ብሔር በሊቢያ ጉዳይ ከፍተኛ ኮሚቴ አቋቁመዋል። ኮሚቴው የተለያዩ ስብሰባዎችን አካሂዶ አንዳንድ ውሳኔዎችን ወስኗል። በመጀመሪያ ደረጃ የሊቢያ መንግሥትንና የተወካዮችን ምክር ቤት ጨምሮ በሀገሪቱ ጉዳይ ባለድርሻ የሆኑ ሁሉ ለችግሩ መፍትሄ ለመስጠት እንዲረባረቡ ጥሪ ያቅርበናል ሲሉ አምባሳደር እስማኤል ችሩጉዊ አስታውቀዋል። ይህም አሁን ያለው ስራ አስፈጻሚ አካል ይዘት የሚሻሻልበትን የሚመለከት መሆኑን ጠቁመዋል። ሁለተኛውና አስፈላጊ ነው ያሉት ደግሞ ፎርሜሽን ኦፍ አን ኢንክሉሲቭ ኤንድ ኮንሰርትድ ገቨርመንት ዊች ሃዝ ቱ ቢ አክሰፕትድ ባይ ዘ ሃውስ ኦፍ ሪፕሬዘንታቲቭስ ሁሉን አቀፍ የሆነ የሆነና የተባበረ መንግስት ወይም አስተዳደር መፍጠር ያስፈልጋል። ይህ አስተዳደር በተወካዮች ምክር ቤት ተቀባይነት እንዲኖረውም የግድ ነው። እንዲህ ያለ አስተዳደር ከደህንነት ጋር የተያዘ ችግሮችን ብቻ ሳይሆን የሚጋፈጠው የልማትንና የሊቢያን ህዝብ ፍላጎቶችም ጭምር የሚመልስ ይሆናል። አምባሳደር ቸርጉዊ እንዳሉት በምዕራብ አፍሪካ፣ በመካከለኛው አፍሪካ በሶማሊያና በታላላቅ ሐይቆች አካባቢ የሚታዩት የሰላምና ደህንነት ፈተናዎችን ዘርዝረው አበረታች እርምጃዎችንና የአንዳንድ አፍሪካ ሀገሮች ተዋጽኦዎችን ጠቁመዋል። የተሻለና አስተማማኝ መረጋጋትንና ሰላምን እንዲሁም ብልጽግናን ለማምጣት ዓለም አቀፍ ትብብሩ እንዲጠናከርም ጥሪያቸውን አቅርበዋል። በተያያዘ ዜና ትናንት ቀጣዩን የአፍሪካ ሕብረት ኮሚሽን ሊቀመንበር ለመሰየም በተካሄደው ምርጫ የቻዱ የውጭ ጉዳይ ሚኒስትር ሙሳ ፋኪ መሐመት በ38 ድምፅ ማሸነፋቸው ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ